ሐዋሳ ከተማ ውስጥ የበረታ የሥርዓት አልበኝነት ችግር መኖሩንና ሕግንም የማስከበር ሥራ እየሠራ መሆኑን ጊዜያዊ ወታደራዊ እዝ አስታውቋል። እዙ ዛሬ ከተመረጡ የህብረተሰብ ተወካዮች ጋር ሐዋሳ ላይ መወያየቱ ተገልጿል። ዮናታን ዘብዴዎስ ተጨማሪ አለው። የክልሉና የሐዋሳ ከተማን የጸጥታ ዘርፍ እየመራ ያለው ወታደራዊ እዝ ዛሬ ከሐዋሳ ከተማ ነዋሪዎች ጋር በአካሄደው ውይይት ላይ የተገኙት የሐዋሳ ከተማ ነዋሪ አቶ አስቻለ ወደው ይሼ የከተማው ነዋሪ ሰላሙና የከተማውን ጸጥታ የመጠበቅ ኃላፊነት አለበት ብሏል። የሲዳማ ህዝብም በአዋሳ ከተማና በዞኑ ከሐምሌ 11 2011 ዓ ም ጀምሮ የተፈጠረው የጸጥታ መታወቅ ያስከተለው ጉዳት በአንድም ሆነ በሌላ በኩል ልጆቻቸው የፈጸሙት በመሆኑም ኃላፊነት መውሰድና ይቅርታ መጠየቅ አለባቸው ሲሉ ተናግሯል። መከላከያ ሠራዊትና የጸጥታው ኃይል በአዋሳ ከተማና በዞኑ መረጋጋት እንዲፈጠር ብሎም ሁከትና ረብሽ ለማስወገድ የወሰደው በትዕግስት የተሞላ እርምጃ የሚያስመሰግነው መሆኑን ገልጸው የተፈጠረውን የጸጥታ ችግር በተመለከተ ክልሉን የሲዳማ ዞን እና የሀዋሳ ከተማ የመንግስት የስራ ኃላፊዎችን ኃላፊነታቸውን አልተወጡም ሲሉ ይከሳሉ። ሌላም የመጡ እንበል የሲዳማም ልጆች የሌላውም የሆኑ የእኛም ልጆች ነጻ የሆኑበት ና ሲዳማን አይገልጽም ብለን የምንከላከልበት አንደበት የለንም። የእኛውም የሌላውም ለዚህ የተሰማሩ ናቸው። ያሰማራቸው ክፍል ማን እንደሆነ ከእኛ የበለጠ ልታውቁ ይችላላቸው። እኛም የራሳችን ግምት አለን። ቆመን ባናየ እንኳን ግን ይህንን ለመግታት እውነቱን ለመናገር እነዚህ የአስተዳደር አካሎቻችን በእውነት መቆጣጠር ይችሉ ነበር። ሌላ የውይይቱ ተሳታፊ ሆ የሆኑት ሀጂ ሐሺም ሁሴን በበኩላቸው የተፈጠረው የጸጥታ ችግርና ጉዳቱ የሲዳማን ህዝብ አይወክልም። ሰላምና መረጋጋት የማይፈልጉ ወገኖች እየፈጸሙት ድርግት ነው ብሏል። የታሰሩ ሰላማዊ ናቸው ያሏቸው ግለሰቦችና ምሁራን ጉዳያቸው ተጣርቶ እንዲፈቱም ጠይቀዋል። በዋናነት ሰላም ያለው ህዝቡ ጋር የራሱን ሰላም የራሱ ሊጠበቅ ይገባል። ሰላሙ እርስ በራሳችን ሰላማችን ከጠበቀን እኔ ቀበለን ከጠበቅኩኝ፣ መንደረን ከጠበቅኩኝ፣ ለሌላውም ልክ በዛው ልክ ሰፈሩን ከጠበቀ አጥፊውንም ማን እንደሆነ ለይተን እዛ ሰፈር ውስጥም ቀበሌ ውስጥም ተጠያቂ ማን ነው የሚለው ነገር ከኛ ነው እንግዲህ የሚወጣው ባለፈው የተከሰተው 11 11 ላይ የተከሰተው ነገር በሰላማዊ መንገድ መመለስ ሲገባው በኃይል ሲዳማ የማይወክል ሲዳማ ጠይቆ ሌላ ኃይል ገብቷል። አሁን ትምህርት ይወስደናል። በዚህ የተፈጠረው ነገር ትምህርት ይወስደናል። ከአሁኑ በኋላ እንደ ድሮ ወደ ድሮዋችን መመለስ ያስፈልጋል። ከተሳታፊዎች ዘንድ ኮማንድ ፖስቱ እንዲወጡ ፍላጎት የሚያሳዩ ሰዎች ሀሳባቸውን የሰጡ ሲሆን በአንጻሩ ደግሞ እንዲቆዩና ሰላምን እንዲያረጋገጡ የፈለጉ አስተያየት ሰጪዎችም እንደነበሩ ታዝበናል። በውይይቱ ላይ የተገኙት ወይዘሮ ገነት ጋቢሳ ሰላም ሰላም በማስከበርና ወንጀለኞችን ለሕግ በማቅረብ ረገድ የወታደርና የሕዝቡን ሚና አስመልክተው በሰጡት አስተያየት ሕዝቡ ሰላም ፈላጊና አቃፊ ነው፣ ችግር ፈጣሪው ሌላ ኃይል ነው ሲሉ ተናግሯል። ኮማንድ ፖስቱ ማለት በዚህ በሐዋሳ ከተማ ውስጥ ቅድም አንድ ጓድ አንስተዋል፣ የሚኖር አይደለም። የራሱ ተልዕኮ ያለው ነው። ሕዝቡ ግን ከተማውን ነቅቶ በደንብ መጠበቅ አለ። ይህ ኃላፊነት የህዝብ ነው። ከነቅድሙ የሚነሱ ነገሮች አሉ። ከዚህ በፊት እኮ በርካታ ነገሮች በከተማችን ውስጥ ሲነሱ፣ እስከ ታች በመንደር በጎጥ ህዝቡ እየተደራጀ ከከተማ ውጭ የመጡ ፀጉረ ልውጦች አሉ በከተማችን ውስጥ ገቡ ተብሎ ዘራፊ ገብቷል የተባለ ህዝቡ እየተወያየ ከተማውን እየጠበቀ እዚህ ያደረሰ ህዝብ ነው። አሁንም ቢሆን እኔ ህዝቡ ይችላል ነው የምልህ። አሁን ባለንበት ደረጃ ላይ ከተማችን ተረጋግቷል። ምንም የሚያሰጋል ነገር እኔ ያለ አይመስለኝም። ህዝቡ አሁን ኮማንድ ፖስቱ ቢሄድም፣ እኔ ህዝቡ ከተማውን ከጠበቀ ይችላል የሚል ሙሉ እምነት አለኝ። በጋራ ሆነን ከተማውን የምንጠብቅ ከሆነ ህዝቡ እንደ ቀድሞ አይነት ትብብር አሳይቶ እያንዳንዱን መንደር የሚያይ ከሆነ ከተማው ወደ ሰላም ጎዳና ይመጣል የሚል ነገር አለኝ በሀሳቡ እንደማይስማሙ በሰጡት አስተያየት ያረጋገጡት የሐዋሳ ከተማ ወታደራዊ እዙ ሰብሳቢ ኮሎኔል ተክለ ብርሃን ገብረ መድህን ጥፋተኞችን ለመሸፈን የሚደረገው ጥረት አስፈላጊ አለመሆኑን ተናግሯል ሁለተኛ አሁን ያለ ችግር ለሲዳማ አይወክልም የሚላል ምክንያቱም ከሌላ ከሌላ የመጣ ሰውም አለ የሚላለና ይህ ምንድን ነው ችግር ያለው በሲዳማ ውስጥ ነው ቤት የተቃጠለም። በሲዳማ ውስጥ ነው መኪና መንገድ የሚቋረጥ ያለ። በሲዳማ ውስጥ ነው ቤት የሚፈርስ ያለ። በሲዳማ ውስጥ ነው ያውን ብቻ አይደለም፣ እናየው እኛ በአካል ስለነበር ማንኛውም ሰው ችግሩ መቀበል ያለ መቀበል የራሱ ኃላፊነት ነው ሊሆን ይችላል። በግልጽ መነጋገር እኮ ነው፣ መሸፋፈን መኖር የለብንም እኛ የምንሸፍነው ስለሌለ ማለት እኔ ችግረኛ እኮ አንተ ችግረኛ ነው ብሎ የሚሰጠኝ ሰውን የሚቀበለው ካልሆነ በስተቀር ግን ሁለት ነገሮች አለ እኔ 59 ነኝ፣ የተቀመጥኩት 49 ላይ ተቀመጥኩት። ከዛ ሲዳማ ሰላም ነው፣ ችግር የለውም። እሺ ሰላም ከሆነ ማን ነው ችግርተኛው? ሁሉን ነው እኛ እንድን ይዘው ከማድረግ አንጻርም ጭምር ነው ችግርተኛው። እኔ ከየትም ከየትም ይምጣ ችግር የሚፈጥር ከሆነ ተክለብርሃን ችግር ፈጥረሃል ብሏቸው ያዙን አምጥቡት ነው እኛ እንድን ይዘው ወይ ጠቁሙን ነው። አንድ ክፍለ ከተማ ይሄን ነው አንድ ክፍለ ከተማ ይሄን የሚባል ነገርስ የለም። ምናተ ሐዋሳ ችግር ከተፈጠረ ፈጣሪው እዚህ ሲዳማ ጥሩ ከሆነ ፈጣሪው የተክለብራ ነው ብላችሁ ስቱን ነው። ምን ፈልገው ይችላል። በሐዋሳ ከተማ ከፍተኛ የሆነ ስርዓት አልበኝነትና የተለያዩ ወንጀሎች የተፈጸሙ መሆናቸውን ተናግረው ወታደራዊ እዙ የሕገ በላይነትን የማስከበር ስራ እንደሚሰራ አስታውቀዋል። በሐዋሳ ከተማ ሊከሰት የሚችለውን ከፍተኛ ጥፋት የጸጥታው መዋቅር ያለ ሕብረተሰቡ ድጋፍ ብቻውን መመለስ ችሏል የሚል እምነት የለንም ያሉት ኮሎኔል ተክለ ብርሃን ነውጡን የማይደግፉ እንዳሉ ሁሉ ከህዝቡ መሀል በመሄረም ሆነ በተግባር የደገፉና የተሳተፉ መኖራቸውን ተናግሯል። አሁንም በቁጥጥር ስር ያልዋሉ በነውጡ ውስጥ ተሳትፎ የነበራቸው ግለሰቦች መኖራቸው መሆናቸውን ተናግረው ሕገ ወጥ የወጣቶች አደረጃጀትም ሌላው የከተማው ሕዝብ የስጋት ምንጭ መሆኑን ገልጿል። ወታደራዊ እዙ በየክፍለ ከተማ መቋቋሙና እስከ ቀበሌያቸው በመውረድ ሕግ የማስከበርና የህብረተሰቡን ደህንነት የማስጠበቅ ተግባር እንደሚያከናውን ገልጸው በየአካባቢው ያሉ የከተማ ነዋሪዎች አጥፊዎችን በማጋለጥና አሳልፈው በመስጠት ከፀጥታው አካል ጋር ሊተባበር እንደሚገባም ተናግሯል። ከተማዋን ወደ ቀድሞ ሰላማዊ እንቅስቃሴ ለመመለሱ የፖለቲካ አመራሮች፣ የሃይማኖት መሪዎችና የአገር ሽማግሌዎችም ኃላፊነታቸውን በአግባቡ መወጣት እንዳለባቸው የተናገሩት ኮሎኔል ተክለ ብርሃን አባቶች ልጆቻቸውን ምክርና በመገሰጥ በመገሰጽ ኃላፊነታቸውን ሊወጡ ይገባል ብሏል። ለአሜሪካን ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።